የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት በኢትዮጵያና ኤርትራ ድንበር እሁድ ዕለት በተካሄደው ውጊያ የኤርትራ መንግስት ያደረሰን ጉዳት ይፋ አድርጓል። ከ200 በላይ የኢትዮጵያ ወታደሮችን ገድይ ያለው ሌሎች ከ300 በላይ የሚሆኑ አቁስ ያለው ሲል የኤርትራ መንግስት መግለጫ አውጥቷል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ለአሜሪካ ድምጽ ሬዲዮ ሲናገሩ ጥቅስ የሚሸሽ ሰራዊት፣ የተበተነ ጦር በመሬት ላይ የተፈጠረውን ሁኔታ ሊረዳ የሚችልበት መንገድ የለም ብለዋል። የምናጥናናው ሰው ምስ ላይ ለበዚህ ጉዳይ ላይ ተመስርተን አንላይክ የኤርትራ መንግስት ይህን አድርገናል ይህን እናደረግም ቆረቤ መልእክቱ ተላልፏል መሰራት የነበረበት ስራ ተሰርተዋል። እሱ በኦሮሚያ ክልል ለወራት በዘለቁ ተቃውሞዎች ከ400 በላይ ሰዎች ሲገደሉ በሺዎች የሚቆጠሩ ደግሞ በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትሶች አስታወቀ። ላለፉት ሰባት ወራት አምስት መቶና ከዚያም በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከእነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበር። ለዝሊ ለፍኮ የሁማን ራይትስ ዎች አፍሪካ መረጃ አጠናካሪን አነጋግረናል። የኢትዮጵያ መንግስት ሁማን ራይትስ ዎች በስፍራው ሳይገኝ የሚያጠናቅረው መረጃ ተአማኒነት የለውም ብሏል። ቁጥሩ ከዛ በታች እንደሆነ የኢትዮጵያ ሂማን ራይትስ ኮሚሽን ሪፖርት በግልጽ አስቀምጧል። ያ በስዕልም በምስልም በስምም የተደገፈ ሪፖርት ነው። ከዚህ ውጭ ሂማን ራይቶች የገረመኝ በታሳስ አራት መቶ ብሎ አሁን አለመጨመሩ ነው የገረመኝ የመንግስቱ ቃል አቀባይ የአቶ ጌታቸው ረዳ የሰጡት ማብራሪያ ነው። በሌላኛው ዘገባ ሰባ አንድ የኢትዮጵያ ፍልሰተኞች በታንዛኒያ ፖሊስ ተይዘው ፍርድ ቤት ቀርበዋል። ፍልሰተኞቹ የተያዙት ባለፈው ወር መጨረሻ አካባቢ ሲሆን ያሳለፍነው ሰኞ ፍርድ ቤት ቢቀርቡም የሀገሪቱ ፖሊስ ምርመራዬን አልጨረስኩም በማለት የሁለት ሳምንት ቀጠሮ እንዲሰጣቸው ተደርጓል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም ወደ ቀዳሚው ዝግጅታችን የምናልፍበት ይሆናል። ጋቢና ቪኦኤን በአጭር ሞገድ በ1431 በመካከለኛ ሞገድም እንደዚሁ ታገኛላችሁ። ተከታዩ ዘገባችን ባለፈው እሁድ ሰኔ አምስት ቀን በጾረና ግንባር በኩል ኢትዮጵያና ኤርትራ ባካሄዱት ከባድ ውጊያ ከሁለት መቶ በላይ የኢትዮጵያ ወታደሮችን ገድያለሁ ሌሎች ከ300 በላይ የሚሆኑትን አቁስ እያለው ሲል የኤርትራ መንግስት አስታወቀ። በዛሬ ዕለት የኤርትራ የማስታወቂያ ሚኒስቴር ባወጣው መግለጫ የኢትዮጵያ ሰራዊትን ጥቅስ ደቁሰን በወታደሮቹ ላይ ከፍተኛ ጉዳት አድርሰናል ብሏል። የኢትዮጵያ ጦር ጥቃቱን ከጀመረባቸው ስፍራዎች እንዲያፈገፍግ አድርገናል ይላል መግለጫው። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ለአሜሪካ ድምፅ ሬዲዮ ሲናገሩ ጥቅስ የሚሸሽ ሰራዊት የተበተነ ጦር በመሬት ላይ የተፈጠረውን ሁኔታ ሊረዳበት የሚችልበት መንገድ የለም ብለዋል የኢትዮጵያ መንግስት የደረሰበትንም ሆነ ያደረሰውን ጉዳት ከመግለጽ ተቆጥቧል ከአቶ ጌታቸው እንስማ የኤርትራ መንግስት ምናልባት ጥቂት ደጋፊዎች አሉት የእነሱን ስሜት ለመጠበቅ ለመጠበቀው ሰጠው ሊሆን ይችላል እሱ ብቻ ነው ማለት ነው የጉዳቱን አስመልክቶ ምናልባት በእሁዱ ውጊያ የደረሰውን ጉዳት አስመልክቶ ከዚህ በፊትም ጥያቄ አቅርቤ የነበረ ሁኔታውን እየገመገማችሁ እንደሆነ ነው የሰማ የሰማሁት በኢትዮጵያ በኩል ከእናንተም ከኤርትራም በኩል የደረሰውን አስመልክቶ ያላችሁ መረጃ አለ፣ አስፈላጊ ነው ብለናል ምናምን። ለማንኛውም በዚህ ጉዳይ ምክንያቱም እናጽናናው ሰውም ስለሌለ በዚህ ጉዳይ ላይ ተመስረተን አንላይክ የኤርትራ መንግስት ይሄን አድርገናል፣ ይሄን አናደርግም። ኦረዲ መልእክቱ ተላልፏል። መሰራት የነበረበት ስራ ተሰርቷል። እሱ ነው ብቸኛው መልእክት። በጣም ነው የማመሰግነው። አቶ ጌታቸው ረዳ፣ የኢትዮጵያ መንግስት ቃል አቀባይ፣ ለማብራሪያው አመሰግናለሁ። አመሰግናለሁ። በኢትዮጵያና በኤርትራ እንግዲህ ሰሞኑን በውጊያው ዙሪያ የምናውቃቸውን አንዳንድ መረጃዎች እንግለጽላችሁ። ኤርትራ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ኢትዮጵያ ሉዓላዊነቴን ተጋፍታ ጥቃት ከፍታብኛለች ስትል በአስቸኳይ ጉዳዩ እንዲመረምርና እንዲያወግዝ በሳምንቱ መጀመሪያ መጠየቋን አስታውቃለች። የኤርትራ የማስታወቂያ ሚኒስቴር ባወጣቸው መግለጫዎች የኢትዮጵያ መንግስት ሰኔ አምስት ቀን ጥቃት ሰንዝሯል ብሏል። የኢትዮጵያ መንግስት ደግሞ በበኩሉ በተለይ ቃል አቀባዩ አቶ ጌታቸው ረዳ ለአሜሪካ ድምጽ ሬዲዮ እንደገለጹት የኤርትራ መንግስት ለማጥቃት ያደረገው ሙከራ ቀልብሰናል ማለታቸው ይታወሳል። እሁድ እለት በሁለቱ ሀገሮች መካከል በጾሮና ድንበር አካባቢ የተካሄደው ውጊያ በከባድ መሳሪያ የታገዘና መጠነ ሰፊ መሆኑ ተዘግቧል። አሁን ወደ እለታዊ ዘገባችን እናልፋለን። በኦሮሚያ ክልል ለወራት በዘለቁ ተቃውሞዎች ከ400 በላይ ሰዎች ሲገደሉ፣ በ10 ሺዎች የሚቆጠሩ ደግሞ በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት የሁማን ራይትስ ዋች በዛሬው ዕለት አስታውቋል። ጽዮን ግርማ የድርጅቱን መረጃ አጠናቃሪዎች አነጋግራ የሚከተለውን ዘገባ አሰናድታለች። ጭካኔ የተሞላበት ጭፍጨፋ ለኦሮሚያ ተቃውሞ መልስ የግድያና እስራት በኢትዮጵያ በሚል ርዕስ የሚጀምረው የሂውማን ራይትስ ዎች ሪፖርት የኢትዮጵያ መንግስታት የጸጥታ ኃይሎች ከህዳር ወር ጀምሮ በመላ ኦሮሚያ ክልል ተስፋፍቶ በነበረው ህዝባዊ ተቃውሞ ተሳታፊዎች ላይ ከመጠን ያለፈና እስከ መግደል የሚያደርስ ኃይል ተጠቅመዋል። አራት መቶ የሚገመቱ ሰዎች ተገድለዋል፣ በሺዎች የሚቆጠሩ ጉዳት ደርሶባቸዋል፣ በአስር ሺዎች የሚቆጠሩ ታስረዋል፣ እንዲሁም በመቶዎች የሚቆጠሩና ምናልባት ከዚህ ቁጥር የሚልቁ ሰዎች ደግሞ ተገዶ የተወሰዱበት አይታወቅም፣ ይላል የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌስሊ ሊፍኮው ስለ ሪፖርቱ ይዘት ለአሜሪካ ድምጽ ሲናገሩ፣ ተቃውሞ የጀመረው በህዳር ወር መግቢያ 2008 ዓ.ም መሆኑን ገልጸው የተቃውሞ መነሻ ደግሞ የመንግስት ባለስልጣናት በግንጭ የሚገኝ አንድ ደን እና የእግር ኳስ ሜዳን ለኢንቨስትመንት ልማት ለማጽዳት መወሰናቸው እንደሆነ ያስረዳሉ። በዚህ አካባቢ የተነሳውን ተቃውሞ ተከትሎም ቢያንስ በኦሮሚያ ክልል በሚገኝ ኙ በ አስራ ሰባቱም ዞኖች ውስጥ ባሉ የተለያዩ አራት መቶ አካባቢዎች ተቃውሞ እንዲዛመት መነሻ ምክንያት ሆኗል ይላሉ። ላለፉት ሰባት ወራት አምስት መቶ ና ከዚያም በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከእነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበሩ። ነገር ግን የጸጥታ ኃይሎች ውሃና የጎማ ጥይትን ጨምሮ የመግደል ደረጃ ላይ የማያደርሱ ነገሮችን ከመጠቀም ይልቅ በቀጥታ ወደ ሰዎች መተኮስን ጨምሮ እስከ መግደል የሚያደርስ ያልተመጣጠነ ኃይል ተጠቅመዋል። እኛም ከተቃዋሚዎች ያገኘነው መረጃና ተደጋጋሚ ማጣራት የመንግስት ጸጥታ ኃይሎች በሰልፈኞቹ ላይ ፍጹም ተመጣጣኝ ያልሆነ ኃይል ተጠቅመዋል። ሌስሊ ሊፍኮ ሪፖርቱ የተጠናከረው ከ125 በላይ ከሆኑ የአይንማኞች ማኞች ተጠቂዎችና የመንግስት ባለስልጣናት ጋር በተደረገ ቃለ ምልልስ እንደሆነ ገልጸው ባለፉት ሰባት ወራት በኦሮሚያ ሰልፈኞች ላይ የተፈጸመውን እጅግ በጣም ከባድ የሰብአዊ መብት ጥሰት ክስተቶችን በመመዝገብ ጭምር መሆኑን አስረድተዋል። በዚህም በጸጥታ ኃይሎች ከተገደሉት አራት መቶ ሰዎች በተጨማሪ በአስር ሺዎች ታስረዋል ይላሉ ሪፖርቱ። ስለታሰሩ ሰዎች በሚዘረዝርበት ክፍልም የጸጥታ ኃይሎች በ ኦሮሞ ማህበረሰብ ውስጥ ተደማጭነት አላቸው ተብሎ የተገመቱ ሰዎችን ለመለየትና ለማሰር ትኩረት የሚያደርጉባቸው ሲሆን ከእነዚህም ውስጥ ላብነት ሙዚቀኞች፣ መምህራን፣ የተቃዋሚ አመራሮችና ሌሎች ማህበረሰቡን ለቀጣይ አመፅ የማነሳሳት አቅም አላቸው ብለው የገመቷቸውን ሰዎች ሰብስበው አስረዋል ይላል የሁማን ራይትስ ዎች የጥናት ባለሙያ፣ በዚህ ጥናት ላይ ከፍተኛ ተሳትፎ የነበረው ፊሊክስ ሆርን። በኢትዮጵያ መረጃ ለማሰባሰብ ካለው የተዘጋ ሁኔታ አንጻር ይህን ሪፖርት ለማዘጋጀት አዳጋች ቢሆንም መረጃውን ለማግኘት የተለያዩ ዘዴዎችን መጠቀማቸውን ያስረዳል። አዳጋች ነው። የሰብአዊ መብት ጥሰቶችን የተመለከቱ መረጃዎችን ለማግኘት ዘዴ ማበጀት ከተቻለ ግን አሁን መረጃዎችን ማሰባሰብ ይቻላል። በማህበራዊ ብዙሀንና ሌሎች ምስጢራዊ የሆኑ መንገዶችም መጠቀም በየአካባቢዎቹ የሚኖሩ ኢትዮጵያውያንን በመጠየቅና ሌሎች በቅርቡ ከሀገሪቱ የወጡ ሰዎችን በማነጋገር መረጃዎችን አሰባስበናል። ይህን አይነት ጥናት ለማካሄድ አገር ውስጥ መሆን ነበረብን፣ ወይም ሌሎች የአገር ውስጥ መንግስታዊ ያልሆኑ ድርጅቶች ይህን ጥናት ማከናወን ነበረባቸው። ይሁን እንጂ መንግስት ይህ እንዲሆን ባለመፍቀዱ ይህን ማድረግ ግን አልተቻለም። የኢትዮጵያ መንግስት እንዲህ አይነት ሪፖርቶችን በተደጋጋሚ እንደማይቀበል መግለጹ ይታወቃል። ለዚህም ምክንያቱ ከሀገር ውጭ የተዘጋጀ ሪፖርት ተአማኒነት መሆነ ተጨባጭ ሊሆን አይችልም የሚል ነው። ስለዚህ ምን ይላሉ በሚል የተጠየቁት ፊሊክስ ይህን መሰል ሪፖርት ለማዘጋጀትና መረጃዎችን ለማሰባሰብ የተለያዩ ዘዴዎችን መጠቀም ያስፈልጋል። ከዚህም አንዱ የአይን እማኞችን መጠየቅ አሊያም ከጥቃቶቹ ሰለባዎች ጋር መነጋገር የመሳሰሉትን ይጨምራል። ይህንን ማድረግ ችለናል። ቁጥራቸው አንድ መቶ ሀያ አምስት የሚደርሱ ቃለ ምልልሶችንም አድርገናል። ሌሎች ቁጥራቸው ሶስት መቶ የሚደርስ ሰዎችንም በአጭሩ ያዩትና ያለፉባቸውን ሁኔታዎች በተመለከቱ ጉዳዮች ዙሪያ ማነጋገር ችለናል። ይህ ደግሞ ተቃውሞውን ተንተርሶ የተፈጸሙትን የሰብአዊ መብት ጥሰቶች ለማጣራት ረድቶናል። ለሁማን ራይትስ ዋችም ሆነ ለሌሎች በሰብአዊ መብት ጥሰት ላይ የሚወጡ ዘገባዎች እና ሪፖርቶች የመንግስት መልስ ሁሌም ተመሳሳይ ነው። መንግስት የሚያቀርበው ወቀሳ ደግሞ ዘገባውንም ሆነ ዘገባው የተጠናቀረበትን ሂደት ከማየቱ አስቀድሞ ነው። ሪፖርቱ ለኢትዮጵያ መንግስት የማሻሻያ ሀሳብ ያለውንም አካቶ ይዟል። ዛሬ ማምሻውን የኢትዮጵያ መንግስትን ምላሽ በጉዳዩ ላይ ይዘናል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ሁማን ራይትስ ዎች በስፍራው ሳይገኝ የሚያጠናቅረው መረጃ ተአማኒነት የለውም ብለዋል። በኦሮሚያ ክልል የተካሄዱ የተቃውሞ ሰልፎችን አስመልክቶ የሁማን ራይትስ ዋች ዛሬ መግለጫ አውጥቷል። የኢትዮጵያ የጸጥታ ኃይሎች ከአራት መቶ በላይ የሚሆኑ ሰልፈኞችን የገደሉ ሲሆን ከ10 ሺ በላይ የሚቆጠሩትን ደግሞ ማሰራቸውን ገልጿል። የእናንተ ምላሽ? እዚህ መሬት ላይ ያለ የኢትዮጵያ ሁማን ራይትስ ኮሚሽን ያደረገው ጥናት አለ። ሁማን ራይትስ ዎች ደግሞ መሬት ላይ የሌለ ሩቅ ቦታ ያለ ተቋም ያወጣው ሪፖርት በጣም ይራራቃሉ ሰው የሚራራቁት በእርግጥም የሁለቱ ተቋሞች ያሉበትን ኪሎ ሜትር ርቀት ያክል ነው። የሂማን ራይትስ ዎች ይህን ቁጥር በነገራችን ላይ ገና ኖቨምበር የጠቀሰው ቁጥር ነው። ኖቨምበር ግርግር የሚባለው ሲነሳ የጠቀሰው ቁጥር ነው። አለመጨመሩ ነው ትንሽ እንደ አንድ ደብ እንደ አንድ አዎንታ መወስደው እንጂ ከዚህ ውጭ ሂማን ራይትስ ዎች ቁጥርን በሚመለከት በጣም ጀነረስ እንደሆነ አውቃለሁ። ከዚህ በዘለላ የኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው የተለየ ምላሽ የለም። እንግዲህ በታህሳስ ወር ከሆነ አራት መቶ ከሆነ ከዛም በላይ ነው የሚሉት ወይስ ቁጥሩ ጨምሯል ነው የሚሉት? ዩማን ራይት ሰዎች የቁጥር ኮንሰፕት ምን ያክል የተምታታ እንደሆነ ብቻ ነው መግለጽ የምፈልገው። ቁጥሩ ከዛ በታች እንደሆነ የኢትዮጵያ ዩማን ራይትስ ኮሚሽን ሪፖርት በግልጽ አስቀምጠዋል። ያ በስዕልም በምስልም በስምም የተደገፈ ሪፖርት ነው። ከዚህ ውጭ ዩማን ራይት ሰዎች የገረመኝ በታህሳስ አራት መቶ ብሎ አሁን አለመጨመሩ ነው የገረመኝ። ተቋሙ የጠየቀው እርስዎ የኢትዮጵያ የሰብአዊ መብቶች ኮሚሽንን ገልጸዋል በመንግስት ቁጥጥር ስር ድባብ ያለና ተአማኒነት ያለውና ገለልተኛ አይደለም። ስለዚህ ገለልተኛ የሆነ ማጣራት እንዲካሄድ የኢትዮጵያ መንግስት ድጋፍ መስጠት አለበት ሲል ጥሪ አቅርበዋል። ለእናንተ የእናንተ ምላሽ ምንድን ነው? አጀንዳ ያለው ተቋም ለምን ገለልተኛ ማጣራት ብሎ ጥሪ እንደማያቀርብ ነው የማይገባኝ። ለማንኛውም እንደዚህ አይነት ሁን የሂማን ራይትሶች ከወይቱ በላይ ፓንች ለማድረግ የመፈለግ አዝማሚያ ድሮም ተቀባይነት አልነበረውም፣ አሁንም ተቀባይነት የለውም። ሰሞኑን ከዚሁ ጉዳይ ጋር በተያያዘ የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት አውጥቶ ነበር። ይህን ሪፖርት በተመለከተ የኮሚሽኑ ኃላፊ አቶ አዲሱ ገብረ እግዚአብሔር ይህን ብለው ነበር። ተመጣጣኝ ነው የተባለበትም ምክንያት የራሱ ዝርዝር ምክንያታዊ ነገሮች አሉ። በኦሮሚያ የተከሰተው ግጭት ብሎም ደግሞ ይህን ግጭት ወደ ሁከትና ብጥብጥ ሲያመራ በርካታ ሰው ህይወቱን አጥተዋል። ንብረት ወድመዋል። የመንግስትም የህዝብም ንብረት ወድመዋል። የኢንቨስትመንት አውታሮች ወድመዋል። መሰረተ ልማቶች ተጎድተዋል። ይህንን ለመከላከል ይህንን ጸጥታ ኃይሉ ማለትም ከመከላከያ ሰራዊትም ከፌዴራል ፖሊስም ከክልሉ ፖሊስና ሚሊሻም ገብተው ባያረጋጉት ኑሮ ባይቆጣጠሩት ኑሮ ሊከሰት ይችል የነበረውን አደጋ ከዚህ በላይ ነበር ከዚህ አኳያ ተነስተን ነው የተወሰደው የኃይል መጠን ተመጣጣኝ ነው ሊያስብል የቻለው። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። abinvioe yadisitolededems gabina vioa let's crosboinderis together በሬዲዮ ደግሞ በአጭር ሞገድ ዝግጅታችንን በ19 ሜትር በአንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር በአንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኛላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ አስተያየታችሁን ስጡን። አት ቪዮ ያማሃሪክ ላይ አሁን በቀጥታ የምትከታተሉን ከላይ ባሰማናችሁ ዘገባዎች ዙሪያ አስተያየቶቻችሁን እንቀበላለን። የኢትዮጵያና የኤርትራን ጉዳይ አስመልክቶ ከሁለቱም መንግስታት የተሰጠውን መግለጫ አሰምተናቸዋል። የእናንተን አስተያየት አት ቪዮ ያማሃሪክ ላይ እንደዚሁም በትዊተር አት ቪዮ ያማሃሪክ ላይ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን ሁልጊዜ አድርሱን። አሁን ሙዚቃን ጋብዛችሁ የጋቢና ቪኦኤ ዲጄ ዲጄ ፋትሱ ስቱዲዮ ይገኛል። ዲጄ ምን ይዛል ዛሬ? ዛሬ ያዘጋጀውላችሁ ሙዚቃ እንግዲህ ቆየት ካሉት መካከል ነው። ባህሩ ቀኜ መላመላ ይሰኛል። በጣም ጥሩ ሙዚቃ ነው። እናመሰግናለን ዲጄ ተሰራ ተገኝ የቴሞላ እንዳንጀማረበት የንም ገዳም ሰው ኑሮው ተቃንቶ እስኪዳዳ እያለ ይኖራል መላመላ እያለ ይኖራል መናላ እያለ ይኖራል መላላ በችግሩ ጊዜ መላመላ ቆርሶ ላጎረ ሰው ብድሩን ይከፍላል መላላ እድሜ ላገኝ ሰው መላላ እንዴት ይረሳል መላማላ የሰው ወዳጅነት አብሮ የማደጉ መላመላ የጥንት ልጅነት መላመላ ሆይ መላ

እንራቱንም ቢያዳ እካል ሆነ ከበርቴ ገንዘብ ካልብረው ይምጣ ያራዳልይ እተካፍሎ የሚያድረው ከውዱ እምናድለይ የሚፋቀረው ይህንም እይምጣ ካሉ እይምጣ የሚያሳው እወዳጁን የማይክድ

ወደ ታንዛኒያ ስናልፍ 71 የኢትዮጵያ ፍልሰተኞች በታንዛኒያ ፖሊስ ተይዘው ፍርድ ቤት ቀርበዋል። ፍልሰተኞቹ የተያዙት ባለፈው ወር መጨረሻ አካባቢ ሲሆን ያሳለፈ ነው ሰኞ ደግሞ ፍርድ ቤት ቢቀርቡም የሀገሪቱ ፖሊስ ምርመራዬን አልጨረስኩም በማለቱ የሁለት ሳምንት ቀጠሮ እንዲሰጣቸው ተደርጓል። የታንዛኒያ ቻናል ቴሌቪዥን ጋዜጠኛ ሀሚስ ሱሌይማን ኢትዮጵያውያኑ ወደ ታንዛኒያ የገቡት በኬንያ ሞምባሳ በኩል አድርገው መሆኑን ለአሜሪካ ድምጽ ተናግሯል። ታንዛኒያ ፖሊስ ፍልሰተኞቹን በጀልባ ወደ ዳሬ ሰላም በህገ ወጥ መንገድ ያደረሳቸውን ግለሰብ በማፈላለግ ላይ ነው። ገልሞ ዳዊት ከናይሮቢ ተጨማሪ ዘገባ አድርሶናል። ከሁለት ሳምንታት በፊት ታንዛኒያ በህገ ወጥ መንገድ የገቡት 71 የኢትዮጵያ ዜጎች በዳሬሰላም ፍርድ ቤት ቀርበው ለሁለት ሳምንት ቀጠሮ ተሰጣቸው። ኢትዮጵያውያኑ ታንዛኒያ የደረሱት ባለፈው የግንቦት ወር መጨረሻ ሲሆን ጉዞአቸውንም በጀልባ አድርገው ወደ ታንዛኒያ እንደገቡ በታንዛኒያ ቻናል ቴን ለተባለ የቴሌቪዥን ጣቢያ የሚሰራ ጋዜጠኛ ሀሚሲ ሱሌይማን ለአሜሪካ ድምጽ ተናግሯል። አሁን እውነት ነው። የኢሚግሬሽን ቢሮ ኃላፊዎችና የዳሬ ሰላም ፖሊስ ቁጥራቸው ሰባ አንድ የሚደርስ ኢትዮጵያውያንን ይዘዋል። ስደተኞቹ መነሻቸው ከሞምባሳ ኬንያ ሲሆን በጀልባ ተሳፍረው ነበር ኪጆምቦኒ የሚባል ቦታ የደረሱት። ወዲያውንም ፖሊሶችና የኢሚግሬሽን ቢሮ ኃላፊዎች ይዘዋቸዋል። ብዙዎቹ ወጣቶች ናቸው። እድሜያቸው ከ አስራ ስድስት እስከ ሰላሳ አምስት ዓመት መካከል የሚገኝ ሴቶች በመካከላቸው የሉም። ሁሉም ከኢትዮጵያ የመጡ ናቸው። ሰውነታቸው በጣም ተዳክሟል። ከእነሱ ውስጥ አንዳንዶቹ ውሃና ዳቦ ይዘዋል፣ ሌሎች ደግሞ ተርበዋል። ድካማቸው ግን እንደሚመስለኝ ይበልጡን ረጅሙ ጉዞ ያስከተለው ነው። በባህር ላይ ከሞምባሳ እስከ ኪጆምቦኒ ያደረጉት ጉዞ በጣም አዳክሟቸዋል። ኢትዮጵያኑ ተሳፍሮ ከመጡበት ጀልባ ወርደው ወደ መኪና ሊተላለፉ ሲሉ በአካባቢው የነበሩ የፖሊስ አባላትና የኢሚግሬሽን ባለስልጣናት ከህገ ወጥ አዘዋሪዎች እጅ እንዳስጣሏቸው ሀሚሲ ጨምሮ ይናገራል። በህንድ ውቅያኖስ አድርገው ከኬንያ ሞምባሳ ወደ ኪጃምቦኒ ዳሬሰላም ያመጣቸው ህገ ወጥ አዘዋዋሪ ወዲያው ኢትዮጵያውያኑን በመኪና ላይ ትቷቸው ተሰውረዋል። ኢትዮጵያውያኑ ለሁለት ሳምንታት በላይ በታንዛኒያ ሴንትራል ፖሊስ ቁጥጥር ስር ከቆዩ በኋላ ባለፈው ሰኞ ፍርድ ቤት ቢቀርቡም የታንዛኒያ ፖሊስ ምርመራዬን አልጨረስኩም በማለት የሁለት ሳምንት ቀጠሮ ጠይቀዋል። ታንዛኒያ በተለያዩ ጊዜ ቁጥራቸው በርካታ የሆኑ የኢትዮጵያ ፍልሰተኞችን በቁጥጥር ስር የምታውል ሲሆን በዚህ ባለፉት ስድስት ወራት ብቻ አሁን የተያዙ 71 ኢትዮጵያውያንን ሳይጨምር ቢያንስ ከ120 በላይ የኢትዮጵያ ዜጎች በህገወጥ ዝውውር ወንጀል በታንዛኒያ ወህኒ ቤት ታስረው ይገኛሉ። ከዚህም በተጨማሪ አሁንም በዚህ ዓመት ባሳለፍነው ግንቦት ወር አጋማሽ ታንዛኒያ 74 የኢትዮጵያ ዜጎችን በኬንያ ድንበር ላይ አድርሳ ለዓለም አቀፉ የፍልሰተኞች ድርጅት አይኦኤም አቤት ማለቷ የምታወስ ሲሆን በኬንያ የኢትዮጵያ ኤምባሲ ፍልሰተኞቹን ወደ አገር ለመመለስ ጥረት ላይ እንደነበር በኤምባሲው ሁለተኛ ጸሐፊ የሆኑ አቶ አንዳርጉ በርሄ ተናግረው ነበረ። በሕገ ወጥ የሰዎች አዘዋዋሪዎች እየተጓዙ በታንዛኒያ ፖሊስ በቁጥጥር ስር ስለሚውሉት የኢትዮጵያ ዜጎች መንግስት ማድረግ የሚችል ነገር የለም ወይ ስንል አቶ አንዳርጉን ጠይቀን ነበረ። አሁን መታወቅ ያለበት አንድ ሰው በክሮስ ቦርደር ወደ ሰው ሀገር ሲሄድ የታንዛኒያ አሁን ለምሳሌ፣ ወይም ስድስት ወር ይፈረድለታል ወይም የሚከፈል ገንዘብ አለ። እሱ የራሳቸው ህግ አላቸው። በዛ መሰረት ነው የሚሄዱት። የታሰሩበት ተርማቸው ጨርሰዋል የሚለውን ነገር ደግሞ እንደ ኦፊሻል እንደ መንግስት ይሄ ነገር መንግስታችን ማሳወቅ ያለበት የታንዛኒያ መንግስት ነው ማሳወቁ። እነዚህ ስለጨረሱ ስለዚህ በእናንተ በኩል አስፈላጊውን ዶክሜንት አዘጋጅታችሁ ሪፓትሬት እንድታደርጉልን ነው ሊያሳውቀን የሚችለው የታንዛኒያ መንግስት ነው። አሁን አንተ የምትነግረን ፎርማል ኮሚኒኬሽን ውጭ ነው እየነገርከን ያለው። ይህን መሰረት አድርገን እኛ ላልተጠየቅነው ጥያቄ ሪስፖንድ ማድረግ አንችልም። እኛም እየተከታተልን እያልን ፎርማል ደግሞ እነዚህ የእናንተ ዜጎች መሆናቸው አለመሆናቸውን ማረጋግጡልን የሚለው ከነሱ ይመጣል፣ የፊድባክ ይመጣል እኛ ጋር። እኛም የራሳችን የምንከታተልበት መንገድ አለን። ከሁለት ሳምንት በኋላ ፍርድ ቤት የሚቀርቡ ሰባ አንዱ የኢትዮጵያ ፍልሰተኞች ለፖሊስ ቃላቸውን በሰጡበት ጊዜ ሁላቸውም የተሻለ ሕይወት ፍለጋ ወደ ደቡብ አፍሪካ ያመሩ እንደነበረ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ነው እየተከታተልነው ያለነው። ተከታዩ የሙዚቃ እንግዳችን ይሆናል። ያነጋገረው ዲጄ ፋ ነው። ዲጄ ማንን ው ነው የተወሰነ ነገር ብሎናል። ዛሬ የተወሰነውን እናስማቸውና ነገ ደግሞ በጋቢና ሙዚቃ ፕሮግራማችን ሙሉን እንሰማዋለን። ነገ ጋቢና ሙዚቃንም በዚሁ አስተዋውቀና ታዲያ አርብ ነው፣ አርብ ነው የቀንጠዴ አሪፍ አሪፍ ሙዚቃ እናስተምጣለን። እና ከሙዚቃና ከኢንተርቴመንት ጋር የተገናኘ ፕሮግራም ነው የምናደርገው አርብ አርብ። እና ከአሁኑ እንድታዳምጡ እንጋብዛለን። ዛሬ ግን ከሄኖክ ያደረግነውን አጥርያን እናስተምጣቸው። ሄኖክ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰሞኑን እንግዲህ እያየንህ ነው እና ዜና ያማረረህ ይመስላል። ዜና የዓለም ዜና። አዎ፣ ያው መጥፎ መጥፎ ወሬ ሁላችንንም እንደሚደብረን እንደሚያስመረረን እኔንም ተሰምቶኛልና ሁላችንም እንጋራዋለን ይሄን ሀሳብ ይመስለኛል። ወንድም ወንድሙን ሲወጋ በጥላቻ የሚሰማው ደመፋሰስ ሽብር ብቻ

ዓለምን እንደ አንድ ሰው ዓለም ላይ ያለውን ነገር የምታይበት መነጽር ነው አደል? ዜና ማታ ከስራ ደግሞ ትገባ እስክላለን ቤት ስትገባ፣ ቲቪውም፣ ሬዲዮውም፣ ሶሻል ሚዲያውም አንዳንድ ጊዜ በቃ የሚያስጨንቅህ፣ የሚያሳዝንህ፣ ልብህን የሚሰብር ነገር ያሰማሃል ና ቁጭ ብዬ አንድ ቀን ሳስብ ምንድን ነው የምንሰማው? በቃ ለምን ሆነ ይሄ የምትልበት የሆነ የጥሞና ጊዜ ይኖርሃል ና በዛች ሰዓት የተፈጠረች ሀሳብ ነች። ሁሉም ሰው ዜና ያህል ሁሉም ሰው ዜና ከዜና ጋር ይኖራል እና ምን አለበት፣ ይሄ አለም መልካም ቢሆን መልካም ቢወራ፣ ወይም መልካም ነገር እንደዚህ ከጋን ነው ቢሰራ ቢወራ ብለህ ታስባለህ። እና እንደዚህ አይነት ሙድ ውስጥ ሆኜ የጻፍኳት ዜማ ነች፣ መሸልሞ መሸልሞ እኔ በዚህ አልበም እንግዲህ በአጠቃላይ ካየኸው ብዙ ኮንተንት ዋይዝ ብዙ ነገሮች እነካክቻለሁ። ምክንያቱም አንደኛ ጊዜ ፈጅቻለሁ፣ ሁለተኛ ብዙ ጊዜ ውስጤ ሲመላለሱ የነበሩ መደረግ አለባቸው መባል አለባቸው ብዬ የማምናቸውን ዜማዎች፣ ሀሳቦች አስፍሬያለሁ እና ሙዚቃ ብዙ ቁም ነገር ሊወራባት የሚችል ሴክተር ነች ብዬ አምናለሁ አርት የሰዎችን ሕሊና መጠየቅ አለበት። የሰዎችን ሕይወት መንካት አለበት። የሰዎችን የደስታ የሐዘን ጊዜ አብሮ ተሳታፊ ነው ብዬ አምናለሁ። በአርት ሰዎችን አመለካከት ትቀይራለህ። በሙዚቃ ሰዎች ታጽናናበታለህ፣ ያዘኑትን ታስደስትበታለህ ነው። የተደሰቱትን ደግሞ በደንብ ሴሌብሬት እንዲያደርጉት ትረደዋለህ። አንድም ሰው እና አርት ቫሊዩ አላት። ሙዚቃ ቫሊዩ አለው ከፍ ያለ። ለዛውም ፍቅርን የምንተረጉምበት ዘይቤ ጥሩ ጤነኛ ሊሆን ይገባሉ ብዬ አምናለሁ። የሆነ ዴቲንግ ይመስላል ዘፈኖች፣ አንዳንዴ ሁሉም፣ አንዳንዱ ማታ ማታ ሊገናኝ ይላል ለዛሬ ብቻ አንድ የሚደር እንሰማለ። ና ቫሊው እያጣ እየረከሰ እና ፍቅር ነው ግን ይሄ ትላለህ ሰው ምን አለበት በዜማዎቻችን መሰል ያሉ ቁም ነገር የሰው ቁጭ ብሎ ይመሰጣል። እንዳንዴ ጭፈራ ቤት ብቻ ይመስላል ሙዚቃ ያለው አይደለም። ሰዎች መኪና እየነዱ ሙዚቃ ይሰማሉ። ሰዎች ከስራቸው ፋታ አይናቸውን ጨፍነው ሙዚቃ ይሰማሉ። ሰዎች ወደ እንቅልፍ ሲሄዱ ሙዚቃ ይሰማሉ እና ቴራፒም ነው ሙዚቃ። ሰዎች ትንሽ ጭንቅንቅ ብለን ነው አይምሮችን ታስሮ ቆይተን ሙዚቃ ስንሰማ የሚሰማን ነገር አለ እና ፈውስም ነው ሙዚቃ እና ከዛ ይበልጣል ከፍ ያለ ነው በቃ ከመጨፈር ከመዝለል ከፍ ይላለ ይላል። የሙዚቃ ቫሊዩ ና እኔ በተቻለኝ መጠን በዜና ብቻ ሳይሆን በጣም የተለያዩ ኮንተንት ዋይዝ ብዙ ነገሮች አሉ አልበሜ ላይ። ፍቅር ይሻላል የሚላለ፣ ኪራይ ቤት የሚላለ ሀሳባቸው በቃ ጠለቅ ያለ ሰዎችን ራሳቸው ጋር ከህሊናቸው ጋር እንዲያወሩ የሚያደርግ እርስ በርስ እንዲነጋገሩበት የሚያደርጉ ዜማዎች እሰርች አለው። ያው እኔ የሚሰማኝም ሌሎች ሰዎችን ይነካል፣ በዚህ አምናለሁ። እኔ የሚያስደስተኝ ሰዎችን ያስደስታል ብዬ አምናለሁ። The we'll be dead so I For Krishna, we can live it. For rain, for rain, for Krishna ዲጄ ፋትሱንም ሄኖክንም እናመሰግናለን። እንግዲህ ውይይታቸውን ነገ ይቀጥላሉ። የጋቢና ሙዚቃ ላይ ተከታተሏቸው። አስተያየቶቻችሁን ደግሞ አትቪዮ አማሪክ ላይ ስጧቸው። ተሳተፉ። ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። ስናስተናግዳቸው ያመሸ ነው ሄኖክ ሰማዕግዜር እና ጽዮን ግርማንን። ዝግጅታችንን በቴክኒክ ያቀናበረው ሞክቡል ያበረው ነው። የጋቢና ዲጄ በመሆን ደግሞ ዲጄ ፋትኑ ከጎናችን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። ኪትንም እያመሰገንን ነው። ከዚህ ከጋቢና ቪኦኤ ስቱዲዮ መልካም ምሽት፣ በነገው ጉዞ እንገናኝ።